የቡሩንዲ ሕግ አርቃቂዎች ሀገሪቱ ከዓለም አቀፉ የወንጀል ችሎት አባልነቷ እንድትወጣ በከፍተኛ ድምፅ ወስነዋል። ፕሬዚደንቱ በሕጉ ላይ ፊርማቸውን ያኖሩበታል ተብሎ ይጠበቃል። አንዳንድ የቡሩንዲ ፓርላማ አባላት ግን እርምጃው ሀገሪቱን በአደገኛ ሁኔታ ከቀረው ዓለም እንድትገለል ያደርጋታል ሲሉ አስጠንቅቀዋል። ተቃዋሚዎች በበኩላቸው መንግስቱ የተባበሩት መንግስታትና ዓለም አቀፍ የሰብአዊ መብት ቡድኖችን መመሪያዎች መጣሱ የሚያመለክተው በዚያች ሀገር ውስጥ ገለልተኛ የፖሊስ ኃይል አስፈላጊ መሆኑን ነው ብለዋል። ሙሐመድ ዩሱፍ ያጠናቀረው አጭር ዘገባ አለ። ትዝታ በላቸው ታቀርበዋለች። ብሩንዲ ከዓለም አቀፉ የወንጀል ፍርድ ቤት የምትወጣበት ሕግ አሁን የፕሬዝደንት ፒየር ኢንክሩንዙዛን ፊርማ እየተጠባበቀ ነው። የህግ ረቂቁን ያልደገፉ ወይንም ድምጸ ታቅቦ ያደረጉ በጣት የሚቆጠሩ የምክር ቤት አባላት ሲሆኑ ከነርሱም አንዱ የብሔራዊ ምክር ቤቱ ምክትል ፕሬዝደንት አጋቶን ሮዋሳ ናቸው። ሮዋሳ እጩ ፕሬዝደንትም የነበሩ ሲሆን ብሩንዲ ከተቀረው ዓለም ራሷን ነጥላ መኖር አይቻላትም ነው የሚሉት። ነገሩ የምርጫ ጉዳይ ነው። አንድ ሰው ይህ የመረጥኩት መንገድ ለእኔ ጥሩ ነው ካለ፣ ያ ምርጫ ምን ሊያስከትል እንደሚችልም ከግምት ያስገባል። እንዲህ አይነቱ ውሳኔ ሊኖረው የሚችለውን ጫና እንመልከት። እኔ እስከማውቀው ድረስ ብሩንዲ ደሴት አይደለችም፣ የዓለም አቀፍ ማኅበረሰብ አባል እንጂ። በርካታ የአፍሪቃ አገሮች የዓለም አቀፉ ወንጀል ፍርድ ቤት አይሲሲ አባልነታቸውን ሊሰርዙ ቢዝቱም እስካሁን እርምጃውን ለመውሰድ ብሩንዲ የመጀመሪያዋ ናት። የሰብአዊ መብት ተሟጋች ድርጅቶች እንደሚሉት ፕሬዚደንት ኢንክሩንዙዛ ለሶስተኛ ጊዜ ለምርጫ እንዳይወዳደሩ የተነሳውን ሕዝባዊ ተቃውሞ ተከትሎ ቢያንስ 450 ሰው ተገሏል። ባለፈው መስከረም ወር የተባበሩት መንግስታት መርማሪዎች በአገሪቱ እስራት፣ የጅምላ ግድያ፣ ማሰቃየትና ሌሎችም ግፎች በመንግስት ጸጥታ ኃይሎች ሕዝብ ላይ እንደተፈጸሙ ገልጸዋል። የተባበሩት መንግስታት ቃል አቀባይ ስቴፋን ዱጀሪክ ከዓለም አቀፉ ፍርድ ቤት አባልነት ሊወጡ የወሰኑ የመንግስት ባለስልጣናት ፈጽመዋል ተብለው የተከሰሱበትን ወንጀል አሁንም ፍርድ ቤቱ ፊት ቀርበው መጠየቅ ይጠበቅባቸዋል ብለዋል። አድማጮች፣ ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው።